ኬንያ በህገ ወጥ በሀገሯ የሚኖሩ የውጭ ዜጎች ላይ ያደረገች ያለውን አሰሳ እንደምትቀጥል አስታውቃለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማትያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢ የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ ይደረጋል ብለዋል። ገልሞ ዳዊት ተጨማሪ ልኳል። የኬንያ ኢሚግሬሽን አሃዝ እንደሚያሳየው በኬንያ ከመቶ ሺህ በላይ የውጭ ዜጎች ይኖራሉ። ከነዚህ ግን ህጋዊ የመኖሪያና የሥራ ፍቃድ ያላቸው 34 ሺህ ብቻ ናቸው። ይህን ተከትሎ የአገሪቱ መንግሥት ካለፈው ግንቦት ወር አንስተው የውጭ ዜጎች የሥራ ፍቃድ ፍተሻ የጀመረ ሲሆን በኬንያ ከሚኖሩ 34 ሺህ የውጭ ዜጎች 18 ሺህ የሚሆኑት የመኖሪያና የሥራ ፍቃዳቸውን አስፈትሸዋል። የኬንያ ሀገር ውስጥ ጉዳይ ከአገሩ ፖሊስ ጋር በህገወጥ በአገሩ የሚኖሩ የውጭ ዜጎችን በቁጥጥር ስር ማዋል ላይ ይገኛል። ባለፈው ሰኔ አጋማሽ በህገ ወጥ በኬንያ ንግድ ስራ ላይ ተሰማርተው የነበሩ 41 የውጭ ዜጎች ወደ አገራቸው እንዲመለሱ የተደረገ ሲሆን አሁንም ባለፈው ነሐሴ ወር መጨረሻ 29 የውጭ ዜጎች ተይዘው ከኬንያ ተባረዋል። ስለ የውጭ ዜጎች የስራ ፍቃድ ፍተሻ ትላንት መግለጫ የሰጡት የኬንያ አገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ መቲያንጊ ኬንያ በህገ ወጥ በሀገሯ የሚኖሩትን የውጭ ዜጎች ላይ የምታደርገውን ዘመቻ እንደምትቀጥል ተናግረዋል። አሁን ኬንያ ሜሩ የሚባል ቦታ ብትሄድ ከመካከለኛው ምሥራቅ የመጡ ብዙ ሰዎችን ታገኛለህ። ስትጠይቃቸው በንግድ ሥራ ላይ ተሰማርተው እንዳሉ ነው የሚነግሩህ። የሥራ ፈቃድ እንዳላቸው ስትጠይቃቸው ደግሞ ምንም የላቸውም። እንዴት ነው አንድ ሰው በሌላ ሀገር ውስጥ ያለምንም ፈቃድ የሚሠራው የሚኖረው? ስለዚህ የውጭ ዜጎች ፈቃድ እንዳላቸው መፈተሻችንን ግልጽ ማድረግ እፈልጋለሁ። ይሄ እየወሰድን ያለነው እርምጃ የሚቀጥል ነው የሚሆነው። ወደ ኋላ የምንለው ምንም ነገር የለም። ይህንንም በኢሚግሬሽን የሥራ ኃላፊዎች በኩል ግልጽ አድርገናል። የሥራ ፍቃድ ፍተሻውን ተከትለው የኬንያ ኢሚግሬሽን እንዳሳወቀው ከአሁን በኋላ ወደ ኬንያ ለሥራ ጉዳይ የሚመጡ ማናቸውም የውጭ ዜጎች የሥራ ፈቃዳቸውን እንዲሁም ቪዛቸውን በአገራቸው ሆነው እንዲከታተሉ ውሳኔ አስተላልፈዋል። ከኬንያ አገር ውስጥ ጉዳይ ቢሮ የተገኘ መረጃ እንደሚያሳየው በቅርቡ ከኬንያ የተባረሩ የውጭ ዜጎች የመካከለኛው ምስራቅና የሩቅ ምስራቅ እስያ ሀገሮች ዜጎች ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ Be away!